ይልማ ከአንድ ቢሊየን ዩሮ በላይ ወጥቶበታል የተባለው የአፍና አፍንጫ መሸፈኛ የጥራት ደረጃ ጉዳይ በተጣማሪው የጀርመን አስተዳደር ውስጥ አዲስ የመነታረኪያ ምክንያት መሆኑ ነው የሚነገረው። በትክክል የሆነው ምንድን ነው? እስኪ የሀገሪቱ መገናኛ ብዙሃን በጉዳዩ ላይ ምን ይላሉ? በአጭሩ ንገረን። ጉዳዩን ያወጡት ደሽፒግል የሚባሉ አንድ የሳምንታዊ መጽሔት ጋዜጠኞች ናቸው። እነሱ በእጃችን ላይ አሉ የሚሉት ማስረጃዎቹን እንዳቀረቡት መጽሔቱ የወጣው ሰኞ ዕለት ነው። በሁለቱ መስሪያ ቤቶች መካከል ነው ያለው ችግሩ። አንደኛው በጤና ጥበቃ ሚኒስትር በኩል የዚህ የአፍንጫና የአፍ መሸፈኛ ጭንብል ከቻይና መታዘዙ ነው። በሌላ በኩል ደግሞ የስራ ሚኒስትሩ የሚሉን ደግሞ አቋም አለ። እነዚህ ሁለቱ ተነጋግሮ ነው ታዘዘ የተባለው። ነገር ግን ይሄ የመጣው በጥድፊያ ጊዜ ነው። እንግዲህ ያለፈው ዓመት በየካቲቶር ነው እና ታዞ ሲመጣ በአንድ ቢሊዮን አንቺ እንዳነሳሽው ከዛ በላይ በሚያወጣ ዩሮ ነው የታዘዘው። እዚህ ደርሶ ግን እነዚህ በጥራታቸው እዚህ ከሚደረገው ምርመራ እና ምን ያህል ደግሞ በሽታውን ይከላከላሉ ቫይረሱን የሚለውን ነገር ላይ ሲደርሱ ድክመት ያላቸው እንዲሁ አለ ጥራት የተሰሩ ናቸው። ምን እናድርጋቸው የሚለው ጥያቄ ተነሳ። በሁለቱ ሚኒስቴሮች መካከል የስራ ሚኒስትሩ እንደሚሉት ሰራተኞች መብታቸው መከበር አለባቸው፣ ማንኛውም ያልተመረመረ ጭምብል አድርገው መስራት አይችሉም የሚል ነው። የጤና ጥበቃ ሚኒስትሩ ደግሞ የሚሉት የለም፣ በሽታው ተስፋፍቶ አደጋ ላይ እንወድቃለን። ስለዚህ ይሄን ነገር ቶሎ ሰዎች ጋር እንዲደርስ እናደርግ በሚል ነው። በመጨረሻው ተስማሙ የሚባለው እሱን፣ ግን አሁን ወደፊት እንግዲህ አጣሪው ክፍል ነው የሚወስነው። ተስማሙ የተባሉት ለስራ አጦዎች፣ ለበረንዳ አዳሪዎች ለድሆች በቂ ገንዘብ ለሌላቸው እንዳሁም በነፃነስት የሚል ነው። ይህን አንድ ቢሊዮን ያወጣውን ነገር ለመጣል ስላልፈለጉት ነው። በመጨረሻ ግን ሁለቱም ወገኖች የሚሉት ጋዜጠኞቹ ግን እንዳልተስማሙ ነው የሚያነሱት። ይሄን ነገር ዝም ብለን ለሰው ከምናድል ወይንም ከምንትለው፣ ለክፉ ቀን የሚሆኑ የግምጃ ቤቶች አሉ፣ እዛ ጎተራሁት ውስጥ እናስቀምጥና ጊዜያቸው ካለፈ በኋላ እናቃጥል የሚለው ነው። ይሄ ጥያቄ ነው እንግዲህ እኔ አላልኩም እናንተ እንደዚህ ብላቸዋል የሚለው ነገር ውዝግብ ላይ አድርሷቸው ዛሬ ሸንጎ ላይ ጥያቄና መልስ መድረክ ተከፍቶ እዛ ላይ የአንድ ውጤት ላይ ሳይደርሱ ነገር ግን ምርመራ ይደረግ በሚል ተለያይተዋል። እንግዲህ የጤና ሚኒስትሩ የንሽፓን ስልጣናቸውን ይልቀቁ የሚሉ መኖራቸውን ሁሉ ነው አንዳንድ የውጭ ጋዜጦች የዘገቡት። የዛሬው የምክር ቤት ውይይት ላይ በዚህ ላይ እየተመላከተ ነገር አለ እንደው ስልጣን እስከ መልቀቅ ያደርሳቸዋል? ሱልጣን ልቀቁ የሚለውን ጥያቄ ያነሱት የሶሻል ዲሞክራቱ ሊቀመንበር ናቸው። እነሱ የሚሉት ይሄንን ነገር በተለይ ጥቅም የሌለውን ነገር ወይም መከላከል የማይችለውን ጭምብል በረንዳ ዳሪዎች፣ ወለዲዎች ይሰጥ የሚል ነገር ማንሳቱ ይህ የሰውን መብት መናቅና መክፈፍ እርምጃ ድረስ ለሚሄድ ይልቀቁ የሚል ጥያቄ አንስተዋል። ነገር ግን ይህን ጥያቄ ያንሱ እንጂ ጋዜጣዎች በያለበት ይጻፉ እንጂ እንዲሁ በቀላሉ የሚሆን አይደለም። ቻንስለሯ ወይዘሮ አንገላ መርክል የጤና ጥበቃ ሚኒስትሩ ደግፈው ነው የተናገሩት። መጪው የክርስቲያን ዲሞክራቱ እጩ ሚስተር ላሼት እሳቸውም እንዳሉት ዝ ሙሉ የሚነሳ ነገር አይደለም ነው የተባለው። ሁሉ ነገር ደግሞ በቴድፋ የሚሆን ሳይሆን ለዚህ ነው የሊበራሎቹ ዛሬ ያነሱት ሀሳብ ማን እንደሚያዋሽ ማንስ እውነተኛውን ያደረገው ነገር የትኛው እንደሆነ በደንብ ለማወቅ አንድ የምርመራ አካል ይመስረትና ሰነዶቹ ልውጡ ከዛ በኋላ ግልጽ የሆነ ውጤት ላይ እንደርሳለን የሚል ነው። ሌሎች ሰዎችም ጥያቄውን ያነሳሉ። ምክንያቱም አንድ ቢሊዮን ዩሮ ለአንዳንድ ሀገሮች የዓመት ባጀት ነው። ስለዚህ በቀላሉ የሚያልፉት አይደለም። እስከ ምርጫው ድረስ፣ እስከ መስከረም ድረስ ምርመራ አካል ተመስርቶ ይህም ጉዳይ የሚከታተሉት ይመስለኛል። አመሰግናለሁ ይልማ ኃይለ ሚካኤል። እንግዲህ የሚሆነውን እንከታተላለን። ለዛሬ ለሰጠህን ማብራሪያ እግዜር ይስጥልኝ። መልካም ጊዜ።